መዝሙር ስልሳ ዘጠኝ አቤቱ ውኃ እስከ ነፍሴ ደርሶብኛልና፣ አድነኝ። በጥልቅ ረግረግ ጠለቁ፣ መቋሚያም የለኝም። ወደ ጥልቅ ባሕር ገባሁ፣ ማዕበልም አሰጠመኝ። በጩኸት ደከምሁ፣ ጉሮሮዬም ሰለለ፣ አምላኬን ስጠብቅ ዐይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ፣ በአመፅ የሚያሳድዱኝ ጠላቶቼ በረቱ፣ በዚያን ጊዜ ያልቀማሁትን መለሱ። አቤቱ አንተ ስንፍናዬን ታውቃለህ፣ ኃጢአቴም ከአንተ አልተሰወረም። አቤቱ የሠራዊት አምላክ ተስፋ የሚያደርጉህ በእኔ አይፈሩ፤ የእስራኤል አምላክ ሆይ የሚሹህ በእኔ አይነወሩ። ስለ አንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለችና ለወንድሞቼ እንደ ሌላ፣ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ወድቋልና፣ ነፍሴን በጾም አስመረርኋት፤ ለስድብም ሆነብኝ። ማቅ ለበስሁ፤ ምሳሌም ሆን ሁላቸው በደጅ የሚቀመጡ በእኔ ይጫወታሉ፣ ወይን የሚጠጡ እኔን ይዘፍናሉ። አቤቱ በመልካሙ ጊዜ ጸሎቴ ወዳንተ ነው። አቤቱ በምሕረትህ ብዛት በማዳንህም እውነት አድምጠኝ። እንዳይውጠኝ ከረግረግ አውጣኝ፣ ከሚጠሉኝና ከጥልቅ ውኃ አስጥለኝ። የውኃው ማዕበል አያስጥመኝ ጥልቁም አይዋጠኝ፣ ጕድጓድም አፉን በእኔ ላይ አይዝጋ። አቤቱ ምሕረትህ መልካም ናትና ስማኝ፣ እንደ ርኅራሄህም ብዛት ወደ እኔ ተመልከት። ከባሪያህም ፊትህን አትሰውር፣ ተጨንቅ ያለውና ፈጥነህ አድምጠኝ። ነፍሴን ተመልክተህ ተቤዣት፣ ስለ ጠላቶቼም አድነኝ። አንተ ስድቤን እፍረቴንም ነውሬንም ታውቃለህ፣ የሚያስጨንቁኝ ሁሉ በፊትህ ናቸው። ነፍሴ ስድብን ኀሣርን ታገሰች። አስተዛዛኝም ተመኘሁ አላገኘሁም፣ የሚያጽናናኝም አጣሁ። ለመብሌ ሐሞት ሰጡኝ፣ ለጥማቴም ሆምጣጤ አጠጡኝ። ማዕዳቸው በፊታቸው ለወጥመት ለፍዳ ለእንቅፋት ትሁንባቸው። ዐይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውም ዘውትር ይጉበጥ። መዓትህን በላያቸው አፍስስ፣ የቁጣህ መቅሰፍትም ያግኛቸው። ማደሪያቸው በረሃ ትሁን። በድንኳኖቻቸውም የሚቀመጥ አይገኝ። አንተ የቀሰፈውን እነርሱ አሳደዋልና በቁስሌም ላይ ጥዝጣዜ ጨመሩብኝ። በኃጢአታቸው ላይ ኃጢአትን ጨምርባቸው፣ በጽድቅህም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። እኔ ችግረኛና ቁስለኛ ነኝ፤ አቤቱ የፊትህ መድኃኒት ይቀበለኝ። የእግዚአብሔርን ስም በዝማሬ አመሰግናለሁ፣ በምስጋናም ከፍ ከፍ አድርገዋለሁ። ቀንድና ጥፍር ካበቀለ ከእምቦሳ ይልቅ እግዚአብሔርን ደስ ያሰኘዋል። ችግረኞች ያያሉ፣ ደስም ይላቸዋል። እግዚአብሔርን ፈልጉ፣ ሕያዋንም ሁኑ። እግዚአብሔር ችግረኞችን ሰምቶአልና እስረኞችንም አልናቀምና፣ ሰማይና ምድር ባሕርም በእርሷም የሚንቀሳቀስ ሁሉ ያመሰግኑታል። እግዚአብሔር ጽዮንን ያድናታልና የይሁዳንም ከተሞች ይሠራልና በዚያም ይቀመጣሉ፣ ይወርሷትማል። የባሪያዎቹ ዘር ይኖሩባታል፣ ስሙንም የሚወዱ በዚያ ይቀመጣሉ።